The Voice of America. ባለፈው ረቡዕ በተካሄደው የትግራይ ክልላዊ ምርጫ ህወሀት በአብላጫ ድምፅ አሸነፈ። የክልሉ የምርጫ ኮሚሽን በሰጠው ጊዜያዊ የምርጫ ውጤት መግለጫ ለክልሉ ምክር ቤት በአብላጫ ድምፅ ውድድር ከቀረቡ 152 ወንበሮች ሕውሃት አሸንፏል። በተመጣጣኝ ድምፅ የሚገኝ 38 ወንበሮች ደግሞ ተወዳዳሪ ፓርቲዎች ተነጋግረው ባገኙት ድምፂ የሚከፋፈሉት ነው ብሏል ኮሚሽኑ። ሙሉጌታ ጽብሃ ዝዝር አለው። ከትናንት በስቲያ ረቡዕ ጳጉሜን 4 2012 የተካሄደው ክልላዊ የትግራይ ምርጫ አስመልክቶ ጊዜያዊ ውጤት ይፋ ያደረጉት የክልል ምርጫ ኮሚሽን ኮሚሽነር መምህር ሙሉወርቅ ኪዳነ ማርያም ህወሀት የአብላጫ ድምፅ ውጤት አሸናፊ ፓርቲ መሆኑ ገልጸዋል። ከህወሀት ቀጥሎ ድምፅ ያገኘ ፓርቲ ባይቶና ሲሆን የትግራይ ነፃነት፣ ሳልሳውያን ትግራይ፣ ና አሲምባ ፓርቲዎች ደግሞ ሶስተኛ፣ አራተኛ ና አምስተኛ በመሆን ድምፅ አግኝተዋል። በተገኘ ውጤት መሰረት ህወሀት በአብላጫ ድምፅ ተመርጠው ከሚገቡ መቶ ሰላሳ ሁለት ሰዎች በሁሉም ቦታዎች ማሸነፉ ገልጸዋል። በተመጣጣኝ ድምፅ የሚገኝ ሰላሳ ስምንት ወንበሮች ደግሞ ተወዳዳሪ ፓርቲዎች ተነጋግረው ባገኙት ድምፅ የሚከፋፈሉት ነው ብለዋል። ኮሚሽነሩ ስተመትቃሪ ቤት ምክርት ቀርተው ያሉት ሰላሳ ስምንት ናቸው። የትግራይ ምክር ቤት ከዚህ ዓመት ጀምሮ አንድ መቶ ዘጠና ወንበሮች ይኖሩታል። አሁን የገለጽ ነው የመቶ ሀምሳ ሁለት ብቻ ነው። ሰላሳ ስምንት ደግሞ ማን ይወከላል የሚል ለፓርቲዎች የሚሰጥ ነው። ፓርቲዎቹ እንዴት ይወስዱታል እንዴት ድርድር ያካሄዳሉ የሚለው የራሳቸውን ነው ነው ያሉት በተገለጸው ጊዜያዊ ውጤት መሠረት ህወሀት ሁለት ሚሊዮን አምስት መቶ ዘጠና ሺ ስድስት መቶ ሀያ ድምፅ አግኝተዋል ባይቶና ሀያ ሺ ስምንት መቶ ሰላሳ ዘጠኝ የትግራይ ነጻነት ፓርቲ አስራ ስምንት ሺ አራት መቶ ሰባ ዘጠኝ ሳልሳ ወያነ ትግራይ ሰባት ሺ አንድ መቶ ሰላሳ ስድስት አሲምባ ደግሞ ሰባት መቶ ሰባ አራት ድምፅ አግኝተዋል የመጨረሻው የምርጫ ውጤት በቅርቡ ይፋ እንደሚደረገ ኮሚሽኑ አስታውቋል ለአሜሪካ ድምጽ ሙጌታ ጽበሃ